ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ስጥልን። እንደምናመሻችው የሰኞ ጥቅምት 24 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በቀዳሚው ዝግጅት ግብፅና ኢትዮጵያ በአባይ ወንዝ ላይ በመገንባት ላይ ባለው የሕዳሴ ግድብ የተነሳ ተፈጥሮ የነበረውን አለመግባባት ተቀራርቦ በመስራት ለማሻሻል የሚያደርጉትን ጥረት አጠናክረው ለመቀጠል መስማማታቸውን አስታውቀዋል። በሌላ ዜና ደግሞ የፍትህ ጋዜጣ ዋና አዘጋጅ የነበረው ተመስገን ደሳለኝ ላይ የተላለፈው የእስራት ውሳኔ እንደሚያሳስበው የዩናይትድ ስቴትስ መንግሥት አስታውቋል። ዝርዝሩን ይዘናል። የቡርኪና ፋሶ የፖለቲካ ሁከትና የመንግሥት ለውጥን የተመለከተ ትንታኔም አካተናል። እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች አዲሱ አበባ ያሰማናል። እንደምን አምሽታችኋል። የተባበሩት መንግሥታት ድርጅት በውስጣዊ የፖለቲካ ጉዳያችን አይግባብን ሲሉ የሶማሊያው ፕሬዝዳንት አሳሰቡ። ከፕሬዝደንት ሐሰን ሼክ መሐመድ ቢሮ የወጣ መግለጫ ዛሬ ሰኞ ይፋ የሆነው በሶማሊያ የድርጅቱ ልዑክ ኒኮላስ ኬይ የምክር ቤት አባላት በጉቦ ተደልለው ጠቅላይ ሚኒስትሩ የትምምን ድምፅ አግኝተው እንዳይመረጡ ያደርጋሉ የሚል ስጋት ካሰሙ በኋላ ነው። እና ፕሬዚዳንት መሐመድ በዚሁ ለተባበሩት መንግሥታት ባስተላለፉት ማሳሰቢያ ዓለም አቀፉ ማኅበረሰብ ለአገራቸው ያለውን በጎ አመለካከት አድንቀው የወደፊት ለውናችንም በሚመለከት የውስጥ ጉዳያችን ግን ነጻና ሉዓላዊ አገር መሆናችን ታውቆ ጣልቃ ገብነቱ እንዲቆምልን እንጠይቃለን ብለዋል። የዩናይትድ ስቴትስ ለብሩንዲ ዳግመኛ የጉዞ ማስጠንቀቂያ አወጣች። ዜጎቿም ወደዚያች አገር በሚያደርጉት ጉዞ ሁሉ እንዲጠነቀቁ አሳስባለች። የውጭ ጉዳይ ሚኒስቴር ይፋ ባደረገው የጉዞ ማስጠንቀቂያ ዋና መቀመጫውን ሶማሊያ ካደረገው የአልሻባብ የሽብር ጥቃትና በችግር በተመታች በራሷ በቡሩንዲ ውስጥ ካለው ከፍተኛ የወንጀል ድርጊት ለመዳን አሜሪካውያን ወደዚያች ሀገር የሚያደርጉትን አላስፈላጊ ጉዞ እንዲያቆሙ አሳስቧል። ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ይፋ የሆነው ማሳሰቢያ እንዳመለከተው አልሻባብ ቡሩንዲ ውስጥ የጥቃት እርምጃ ለመውሰድና አሜሪካውያንንም ኢላማ ለማድረግ አቅዷል። የዶኔስክ ህዝባዊ ሪፐብሊክ ተጠባባቂ ጠቅላይ ሚኒስትር በምርጫ ማሸነፋቸውን ምስራቃዊ ዩክራይን ውስጥ የሚገኙ አፍቃሪ ሩሲያ ተገንጣዮች አስታወቁ። ሆኖም ኪቭ እና ምዕራባውያን እውቅና እንደማይሰጡ ቀደም ሲል አመልክተዋል። የምርጫው ባለስልጣናት ዛሬ ሰኞ እንዳስታወቁት አሌክሳንደር ዛካርቼንኮ በእሁዱ ምርጫ ተገንጣዮቹ በሚያስተዳድሯቸው የዩክራይኖቹ ሉሃንስክ እና ዶኔስክ ውስጥ ወደ 76 ከመቶ ድምፅ አግኝተዋል። የተባበሩት መንግስታት ድርጅት የአውሮፓ ህብረትና ዩናይትድ ስቴትስ ግን ምርጫውን ህገ ወጥ ብለውታል። የተሰጠውም ምክንያት አንድም የዩክራይንን ህገ መንግስት የጣሰ ነው፣ እንዲሁም ባለፈው መስከረም አምስት እንደ አውሮፓ አቆጣጠር በተገንጣዮችና በዩክራይን መካከል የተደረሰውን የተኩስ አቁም ስምምነት ጥሷል የሚል ነው። ዩክራይን ውስጥ ሰላምንና መረጋጋትን ለማምጣት የሚደረገውን ጥረት የሚያሰናክል ምርጫ ነው ያሉት አዲሷ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞግሬኒ ህብረቱ ምርጫውን አይቀበለውም ብለዋል። ትናንት እሁድ በፓኪስታኗ ላሆር ክልል በደረሰው የቦምብ ጥቃት ሕይወታቸው ላለፈ ሰዎች ዛሬ የቀብር ሥነ ሥርዓት እየተካሄደ ነው። በጥቃቱ 55 ሰዎች ሞተው ሌሎች መቶ ያህል መቁሰላቸው ይታወቃል። የትናንቱ ጥቃት የደረሰው የፓኪስታንና የህንድ ወታደሮች በቀኑ ማብቂያ ላይ የየአገሮቻቸውን ሰንደቅ ዓላማ ዝቅ በሚያደርጉበትና በርካታ ቱሪስቶች በሥነ ሥርዓቱ ላይ በሚገኙበት ወቅት እንደሆነም ታውቋል። ልማዳዊው የዕለቱ ክንውን በዛሬው ቀን ስለመኖሩ ከሁለቱም ወገን አወዛጋቢ ሪፖርቶች ናቸው የሚሰሙት። ለዚህ ጥቃት ቢያንስ ሁለት የፓኪስታን ታሊባን አንጃዎች ኃላፊነት እንደሚወስዱ ገልጠዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ግብፅና ኢትዮጵያ በአባይ ወንዝ ላይ በመገንባት ላይ ባለው የህዳሴ ግድብ የተነሳ ተፈጥሮ የነበረውን አለመግባባት ተቀራርቦ በመስራት ለማሻሻል የሚያደርጉትን ጥረት አጠናክረው ቀጥለዋል። በየጊዜው መገናኘታችንን እንድንቀጥል ከፕሬዚዳንት አብዱልፋታህ ኤልሲሲና ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አቅጣጫ ተሰጥቶናል ሲሉ ከኢትዮጵያዋቻቸው ጋር የተገናኙት የግብፅ የውጭ ጉዳይ ሚኒስትር ሰምሃ ሹክሪ ተናግረዋል። ግንኙነታቸውን ወደ ነበረበት ደረጃ ለመመለስ እንደሚሰሩም አስረድተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። በአንድ ወቅት አተካራ ውስጥ የገቡ የመሰሉት ኢትዮጵያና ግብጽ ዲፕሎማሲን መርጠዋል መነጋገርን አስቀድመዋል አብዱልፈታህ ኤልሲሲ ፕሬዚዳንት ሆነው ከተመረጡ በኋላ የቀጠለው ይህ ሁኔታ ነው ባለፈው ሰኔ ከተካሄደው የአፍሪካ ህብረት ስብሰባ ጎን ለጎን በማላቡ የተገናኙት ፕሬዚዳንት አብዱልፋታህ ኤልሲሲ እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው በህዳሴው ግድብ ዙሪያ የተፈጠረውን ልዩነት ጨምሮ በሌሎችም ጉዳዮች ላይ ተቀራርቦ መነጋገር እንደሚያስፈልግ የተስማሙት ከዚያን ጊዜ ጀምሮም ይኸው የግብጽ የውጭ ጉዳይ ሚኒስትር ወደ አዲስ አበባ መምጣት አዘውትረዋል። በኢትዮጵያና በግብጽ የጋራ የሚኒስትሮች ኮሚሽን ስብሰባ ላይ ለመገኘት አዲስ አበባ የገቡት የውጭ ጉዳይ ሚኒስትር ሰምሀ ሽኩሪ ትናንትናና ዛሬ ከኢትዮጵያዎቻቸው ዶክተር ቴዎድሮስ አድሃኖም ጋር ተገናኝተዋል። የሁለቱ ሀገሮች መሪዎች በማላቡ ውይይታቸው የደረሱበትን ስምምነትና የሰጡትን አቅጣጫ ሚኒስትሮቹ እየተገበሩ መሆኑን Since uh, I have taken office, uh, I have come to Addis now uh, almost every month. Uh, this is upon the directive uh, that uh, both of us have received from uh, President Abdel Fattah el-Sisi and uh, his brother, uh, Prime Minister of Ethiopia, to maintain our very uh, strong uh, contacts, to maintain the momentum of our relations. በዚህ ኃላፊነት ላይ ከተቀመጥኩ ጊዜ ጀምሮ በየወሩ በሚባል ፍጥነት ወደ አዲስ አበባ እየመጣው ነው። ይህ ደግሞ ሁለታችንም ከፕሬዝዳንት አብዱልፈታህ ኤልሲሲና ወንድም ከሆኑት ከኢትዮጵያው ጠቅላይ ሚኒስትር በተቀበልነው መመሪያ መሰረት ነው። በየጊዜው መገናኘታችንን በጥንካሬ እንድንቀጥል የግንኙነታችንን መንፈስም ይዘን እንድንጓዝ ነው ያሉት። ሁለቱ ሚኒስትሮች ባካሄዱት ውይይት በህዳሴው ግድብ ዙሪያም የጋራ ግንዛቤ እንደያዙ አስታውቀዋል። ኢትዮጵያ፣ ግብጽና ሱዳን በመጪዎቹ ስድስት ወራት ውስጥ ሁለት ጥናቶች ለማስጠናት መወሰናቸውን ያስታወሱት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በዚህ ዙሪያ የተያዘው እንቅስቃሴ በመልካም ሁኔታ እየሄደ መሆኑን አመልክተዋል። እንደምታውቁት የቴክኒካል ውይይቱ ጀምሯል። ሶስት ስብሰባዎችን አካሂደዋል። በውሃ ሚኒስትሮቻችን የሚካሄደው የመጀመሪያው ካርቱም ነበር ከቀጣ ኋላ በኋላ ከዛ ወደ አዲስ አበባ ነበር የተደረገው። ሶስተኛ የመጨረሻው ካይሮ ነው። አሁን አራተኛው ደግሞ ንግግሩ ከተጀመረ ኋላ ካርቱም ይካሄዳል ማለት ነው። ይሄ አስፈላጊ ጥናቶች በተለይ ሁለት ከዚህ በፊት ዓለም አቀፍ አጥኚዎች ኤክስፐርቶች ባቀረቡት ሀሳብ መሰረት በሪፖርቱ የሚጠኑትን ጥናቶች እንዲያጠኑ ካምፓኒዎችን የመምረጥ ጉዳይ ነው። ይሄ ሙሉ ስምምነት ነው ያለው ይህን እንዲከታተሉ ደግሞ ቴክኒካል ኤክስፐርቶች ከእነሱም ከእኛም ከሱዳኖችም ወገን የተውጣጡ ተመርጠዋል። ይሄ በተያዘለት ጊዜ እየሄደ ነው። ይሄም ያው በዛው በጥሩ መንፈስ እየተካሄደ ስለሆነ ይሄን የሚያስቀጥል ነገር ማድረግ አለብን። ይህም በየጊዜው እየተጠናከረ እንዲሄድ ማድረግ አለብን በሚል ነው የተስማማ ነው። ከቅዳሜ ጀምሮ በባለሙያዎችና በንግዱ ማህበረሰብ ደረጃ፣ ዛሬ ደግሞ በራሳቸው በሚኒስትሮቹ የተካሄደው የጋራ ኮሚሽን ስብሰባ ተጠናቋል። ከዚህ በፊት ለአራት ጊዜ የተካሄደውና የህዳሴው ግድብ ግንባታ ከተጀመረ በኋላ ግን የመጀመሪያው የሆነው ይህ ስብሰባ በልዩ ልዩ ዘርፎችም ከስምምነት ላይ ተደርሶበታል በንግድ በዲፕሎማሲ፣ በትምህርትና በመሳሰሉት መስኮች ተባብሮ ለመስራት ነው ሁለቱ ሀገሮች ከስምምነት ላይ የደረሱት። በተለይ በንግድ ላይ የደረሱበት ስምምነት ወደፊት በግብጹ ፕሬዚዳንት አብዱልፈታህ ኤልሲሲና በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ መካከል እንደሚፈረም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ አንድ ሰዓት ከአስር ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። አሁን አፍሪካ ነክ ርዕሶች። የቡርኪና ፋሶ ፕሬዚዳንት ብሌዝ ኮምፓውሬ በሀገሪቱ በተነሳው ሕዝባዊ ተቃውሞ ምክንያት ከርዕሰ ብሔርነት ሥልጣናቸው እንደተሰናበቱ ታውቋል። ህዝባዊ ተቃውሞ የተነሳው ለ27 ዓመታት ያህል የገዙት ፕሬዝዳንት የሥልጣናቸውን ጊዜ ለማራዘም በሚያመች መንገድ የሀገሪቱ ሕገ መንግሥትን ለመለወጥ ባደረጉት ሙከራ እንደሆነ ይታወቃል። ፒተር ፋም በአትላንቲክ ካውንስል የአፍሪካ ማዕከል ሥራ አስኪያጅ ከካሮል ካስቴል ጋር ያደረጉት ውይይት ነው የምሽቱ አፍሪካ ነክ ርዕሶች ትንተና። አዳነች ፀሐዬነች ይህንን ዝግጅት የምታሰናዳው። ቀጥሎ ይቀርባል። ፕሬዚደንት ብሌዝ ካምፓወሬ የፕሬዝዳንትነቱ ቦታ አሁን ባዶ እንደሆነና በዘጠና ቀናት ውስጥ ምርጫ እንዲካሄድ ጥሪ የሚያደርግ መግለጫ እንዳወጡ ተዘግቧል። ወታደራዊ ኃላፊ የመራሄ መንግሥትነት ሥልጣን እንደያዙ አስታውቀዋል። ተቃውሞ ያስነሱት ቡርኪናውያን የሀገሪቱን የምክር ቤት ህንጻ እና ሌሎች የመንግስት ህንጻዎችን በእሳት አቀጣጥለዋል። ፒተር ፋም ታዲያ ፕሬዚደንት ካምፓወሬ የወሰዱት እርምጃ ተገቢ ነው ይላሉ። በመጀመሪያ ደረጃ ፕሬዚደንት ካምፓወሬ በተፈጠረው ሁኔታ ምክንያት የሥልጣን ጊዜያቸው ሳያበቃ ከሥልጣን በመሰናበት ዲሞክራሲያዊ ሽግግር እንዲደረግ በር በመክፈታቸው ምስጋና ይገባቸዋል። ይህ እርምጃ በአገሪቱ ባለፉት ቀናት ባየነው አስከፊ ብጥብጥ ላይ ኃይል ተጠቃሚነት እንዳይጭር ይረዳል። ፕሬዚደንት ካምፓወሬ መጀመሪያ ላይ ስልጣን የያዙት በመፈንቅለ መንግሥት ቢሆንም ወደ ኋላ ግን የማረጋጋት ሚና ይጫወቱ ነበር ይላሉ ፒተር ፋም። የፖለቲካ ሙያቸውን ሲጀምሩ በጉልበት ተጠቃሚነት ነበር እንደ አውሮፓን አቆጣጠር በ1986 ዓ ም መፈንቅለ መንግሥት በማካሄድ ነበር ሥልጣን ላይ የወጡት። በጎረቤት አገሮች የውስጥ ጉዳይ ገብቶ በማተራመስና ሙዓመር ጋዳፊን እና ቻርልስ ቴይለርን ከመሳሰሉት ጋር በነበራቸው ግንኙነት ነበር የሚታወቁት። ከቅርብ ዓመታት ወዲህ ግን የማረጋጋት ሚና ይጫወቱ ነበር። ማሊን ጊኒንና ኮትዲቯርን በመሳሰሉት አጎራባች ሀገሮች የተነሱትን ግጭቶች በሰላማዊ መንገድ ለመፍታት በሚደረገው ጥረት በሸምጋይነት ሲያገለግሉ ቆይተዋል። ከአስርተ ዓመት ገደማ ወዲህ በሀገሪቱ በማኅበረሰባዊ ረገድም ጥሩ መሻሻል እንደታየ ፒተር ፋም ያስረዳሉ። in social terms ከአስርት ዓመታት ገደማ ወዲህ ሀገሪቱ በማህበረሰባዊ ረገድ ጥሩ መሻሻል አሳይታለች። አንዳንድ ሰዎች የፈለጉትን ያህል ፍጥነት ባይኖረም በአገሪቱ የነበሩት ትምህርት ቤቶች በአራት እጥፍ ጨምረዋል። ሴቶች በኅብረተሰቡ ያላቸው ቦታ አስተማማኝ ሆኗል። ስለሆነም የተሰሩት ጥሩ ነገሮች መረሳት የለባቸውም። የሚያሳዝነኝ ግን ይላሉ ፒተር ፋም የሚያሳዝነኝ ግን ሊወገድ ይችል የነበረ ኃይል ተጠቃሚነት መፈጸሙ ነው። ህዝቡ ኮምፓውሬ አንድ ተጨማሪ የፕሬዝደንትነት ዕድል ለማግኘት ሲሉ ሕገ መንግሥቱን ለማሻሻል ያደረጉትን ጥረት የመቃወም መብት አለው። ይሁንና የምክር ቤቱን ሕንጻ ማጋየት፣ ብሔራዊና የዜና ስርጭት ማተረማመስና መዝረፍ፣ በንግድ መደብሮች ላይ ጥቃት መክፈት አስፈላጊ አልነበረም። ምክንያቱም ይህ ተግባር በአገሪቱ ላይ ዘላቂ የሆነ ከባድ አሉታዊ እንደምታን ያስከትላል። ቡርኪና ፋሶ በየብስ የተከበበች አገር እንደመሆኗ መጠን በከባድ ሁኔታ ላይ ትገኛለች። በዛም ላይ አብዛኛዎቹ ሥራ አጥ የሆኑ ወጣቶች የመሩት ዘረፋ ሲፈጸም በዩቲዩብ መታየቱ በአገሪቱ የውጭ መዋለ ንዋይ ምደባ እንዲኖር አያበረታታም። ፕሬዚደንት ካምፓወሬ ከስልጣን ከተሰናበቱ በኋላ ወታደራዊ መሪ ስልጣን መያዛቸው ራሱ የቡርኪናቤ ሕገ መንግሥትን መጣስ እንደሆነ ፒተር ፋም አስረድተዋል። የሀገሪቱ ፕሬዝደንት ሥልጣን ከለቀቁ የብሔራዊ ሸንጎ ፕሬዝደንት በሥልጣኑ መቀመጥ እንዳለበት የሚገልጸው የቡርኪናቤ ሕግን መጣስ ይሆናል ስለሆነም ቡርኪና ፋሶ ኤኳዋስ ከተባለው የአካባቢ ሀገሮች ማኅበረሰብና የአፍሪካ ህብረት ልትገለል ትችላለች። ዓለም አቀፍ ማኅበረሰቦችም የሚሰጡትን ሰብአዊ ረዴት ሊቀንሱ ይችላሉ። ፒተር ፋም አያይዘውም ማሊ እስላማውያን አማጽያን አደጋ በጋረጡባት በሆኑ ጊዜ፣ ኒጀር በደቡብ ሊቢያ ባለው ትርምስ ምክንያት በተነካካችበት ወቅት፣ ናይጄሪያ ከቦኮ ሐራም ጋር በምትፋለምበት በሆኑ ወቅት የመረጋጋት ተምሳሌት በነበረችው ቡርኪናፋሶ እንዲህ አይነት ሁኔታ መፈጠር አልነበረበትም ሲሉ አስገንዝበዋል። ብሌዝ ካምፓወሬ በማሊ፣ ኮትዲቫር እና ጊኒ በነበራቸው የሸምጋይነት ሚና ምክንያት የመረጋጋት ምሰሶ ተደርገው ታይቶ ሊሆን ይችላል። ሆኖም ከ27 ዓመታት ስልጣን በኋላ በስልጣን ለመቆየት መፈልጋቸው ራሱ ህዝቡን ሊያበሳጭ አይችልምን ለሚለው ጥያቄ ፋም ሲመልሱ ዋግዱጉ የብርኪናፋሶ የቡርኪና ፋሶ መዲናዊኖች ወገዱጉ በመከተም ፍጥነት ከመላ አፍሪካ ቀዳሚ ቦታ እንደምትይዝ የተባበሩ መንግሥታት ድርጅት ገልጿል። ይሁንና ብዙም የተፈጥሮ ሀብት የሌላትና በየብስ የተከበበች አገር ናት። በተለይም ወጣቶች ሥራ የሚያገኙበት ዕድል የመነመነ ነው። ይህን ሁሉ ስንገነዘብ የቀቢጸ ተስፋነት ስሜት ቢኖር አያስገርምም። በሌላ በኩል ግን በአገሪቱ ሕጋዊ መንገድ ነበረ። የአገሪቱ ፓርላማ በሕገ መንግስቱ ማሻሻል ጉዳይ ሊነጋገርበት ነበር። የፕሬዚዳንቱ ፓርቲ የልዕለ ብዙሃንነት ቦታ ስለሌለው ምክር ቤቱ ውድቅ ሊያደርጎም ይችል ነበር። ሆኖም እድል አላገኘም። ፒተር ፋም በመጨረሻም ተቃዋሚዎቹ የሚያነሱ ጥያቄ ድጋፍ ሊያገኝ ቢችልም 19 ሚሊዮን ሕዝብ ባላት አገር 2000 የሚሆኑ እንበል 100 ሺህም ቢሆኑ በቁጣ የገነፈሉ ወጣት ወንዶች ስሜት ሀገሪቱን ሊወክል አይችልም ብለዋል። አድማጮች ስለ ቡርኪና ፋሶ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ቅንብር እስክንገናኝ በደህና አቆዩን። ወደ ተከታዩ ዘገባችን ስናልፍ የፍትህ ጋዜጣ ዋና አዘጋጅ በነበረው በተመስገን ደሳለኝ ላይ የተላለፈው የእስራት ፍርድ እንደሚያሳስበው የዩናይትድ ስቴትስ መንግሥት አስታውቋል። ሐሳብን የመግለጽ መብታቸውን በመጠቀማቸው የኢትዮጵያ መንግሥት ያሰራቸውን ጋዜጠኞች እንዲፈታ ዩናይትድ ስቴትስ በድጋሚ ጥሪ እንደምታስተላልፍ የውጭ ጉዳይ መስሪያ ቤቱ አስታውቋል። የዩናይትድ ስቴትስ መንግስት ወይም ሌላ መንግስት ስላለ ሳይሆን ኢትዮጵያ መብቶችና ነጻነቶች የተከበሩባት ሀገር ነች ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ አርብ እለት በሰጡት መግለጫ አመልክተዋል። ዝርዝሩን ሰለሞን አባተ ይዟል። አቃቤ ሕግ ክስ መስርቶበት የፍርድ ሂደቱ ላለፉት ሁለት ዓመታት ሲከናወን በቆየው ጋዜጠኛ ተመስገን ደሳለኝ ላይ የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት ጥቅምት 5 2007 ዓ ም የጥፋተኝነት ብይን ሰጥቶ ጥቅምት 17 2007 ዓ ም ደግሞ በሦስት ዓመት ጽኑ እስራት እንዲቀጣ ፈርዶበታል። ይህንን ፍርድ ተከትሎ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዩናይትድ ስቴትስ በኢትዮጵያዊው ጋዜጠኛ ላይ የተላለፈው ፍርድ በጥልቅ አሳስቧታል በሚል ርዕስ ከቃል አቀባዩዋ ጄንሳኪ የተሰጠው መግለጫ እንዲህ ይነበባል። ጥቅምት 17 2007 ዓ ም በኢትዮጵያዊው ጋዜጠኛ ተመስገን ደሳለኝ ላይ ጥቅስ በማነሳሳትና ትክክለኛ ያልሆነ መረጃ በማሰራጨት ጥቅስ መጨረሻ የሶስት ዓመት እስራት መፈረዱ ዩናይትድ ስቴትስን በጥልቅ አሳስቧታል። ሀሳብን የመግለጽ ነጻነትና የፕሬስ ነጻነት የአንድ ዲሞክራሲያዊ ኅብረተሰብ መሰረታዊ አካል ናቸው። እነዚህን መብቶችና ነጻነቶች ማበረታታትና መንከባከብ ወይም መጠበቅ ደግሞ የዲሞክራሲያዊ መንግስታት መሰረታዊ ኃላፊነቶች ናቸው። ፕሬዝደንት ኦባማ ባለፈው መስከረም ከጠቅላይ ሚኒስትር ኃይለማርያም ጋር ተገናኝተው በነበረ ጊዜ እንደገለጹት ኢትዮጵያ በምጣኔ ሀብት ልማትና በአካባቢያዊ ግጭቶች አፈታት ላይ እያሳየች ያለችው እርምጃና ገንቢ ተምሳሌትነት ወደ ሲቪል ማህበረሰቧም የመዝለቁ ጉዳይ እጅግ አስፈላጊ ነው። ኢትዮጵያ በፕሬስ ነጻነትና በሀሳቦች በነፃ መንሸራሸር መስክም ተመሳሳይ እርምጃ እንድታስመዘግብ እናሳስባለን። ደግሞም የኢትዮጵያ መንግስት ሀሳብን የመግለጽ ነጻነት መብታቸውን በመጠቀማቸው ያሰራቸውን ጋዜጠኞች እንዲፈታ ጥሪያችንን በድጋሚ እናሰማለን። በዚህ የዩናይትድ ስቴትስ መንግስት ማሳሰቢያና ጥሪ ላይ የኢትዮጵያ መንግስት የሚሰጠውን ምላሽ ለመጠየቅ ወደ አዲስ አበባ ደውዬ ነበር። የኢትዮጵያውን የውጭ ጉዳይ መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲን አነጋግሬያለሁ። አንዴ በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት መመስረት፣ መልካም አስተዳደር ማምጣት የመሳሰሉት ነገሮች ሁሉንም ነጻነት፣ የሰብአዊ መብት፣ የፕሬስ መብት እነዚህ እነዚህ ነገሮች የህልና ጥያቄ ናቸው ተብሎ ነው የተወሰዱት። ይሄ ካለ ዲሞክራሲያዊ ስርዓት ከሌለ ልማት አይኖርም፣ ልማት ከሌለ ዴሞክራሲያዊ ስርዓት መኖር አይችልም። ሰላም መኖር አለበት። እነዚህ ሶስት ቁልፍ ነገሮች እንደ ዋልታ የተያዙ ነገሮች ናቸው። የመንግስት ፖሊሲ እምነት ይሄ ነው። ይሄ እየተተገበረ ያለበት ሁኔታ ነው ያለው በዚህ ደረጃ የፕሬስ መብት፣ የሰባ መብት፣ የግለሰቦች መብት፣ የወል መብት እነዚህ በሙሉ የመብት አይነቶች የሚከበሩበት ሀገር ነው መሆን ያለበት የሚል ጥብቅ ፖሊሲ ነው ያለው። ጥብቅ አቋም ነው ያለው። በዚህ ደረጃ እየሄደ ያለ ነገር ነው፣ እየተተገበረ ያለ ነገር ነው ያለው። የአሜሪካ መንግስት እንደ ሉዓላዊ መንግስት የፈለገውን አስተያየት ማቅረብ ይችላል በእኛ ዴሞክራሲያዊ ስርዓት ላይ። ነገር ግን ዞሮ ዞሮ ከአሜሪካ መንግስት በአሜሪካ መንግስት ስላለ ሳይሆን ወይም ሌሎች መንግስታት ሀሳብ ስላቀረቡ ሳይሆን ከዚያ በላይ በጣም መሰረታዊ የሆነ ፋንዳሜንታል የሆነ ነገር ነው እዚህ ያለው። ሰብአዊ መብት፣ ዴሞክራሲያዊ መብት ማክበር የዴሞክራሲ መብት በአጠቃላይ ዴሞክራሲያዊ ስርዓት የሀገር ህልውና ተብሎ ይሄ ከሌለ ሀገራችን ያሰጋታል ችግር ላይ መቻለች መበታተ መደብ አላት ተብሎ የተሰራለበት ሁኔታ ስላለ ይህንም ለዚህ ማዕቀፍ ነው ማየት የሚቻለው ብዬ ነው የማስበው። አምባሳደር፣ ብዙ ጊዜ የአሜሪካ መንግስት የውጭ ጉዳይ መስሪያ ቤትና የመብቶች ተሟጋቾች ኢትዮጵያ ውስጥ ጋዜጠኞችና ሌሎችም ሀሳባቸውን በመግለጻቸው ብቻ ይታሰራሉ፣ በሽብር ህጉም አግባብ ባልሆነ ሁኔታ ይከሰሳሉ፣ የሽብር ህጉ ራሱ ችግር ያለበት ህግ ነው እያሉ ቅሬታቸውን ያሰማሉ። በዚህም ኢትዮጵያ ጋዜጠኞችን በማሰር በአፍሪካ የመጀመሪያ ሆናለች። በዚህ በኩል ምንድን ነው የኢትዮጵያ መንግስት የሚለው? በዚህ በኩል ያለው አንድ ሰው ጋዜጠኛ በመሆኑ የተቃዋሚ የፖለቲካ ድርጅት አባል እና ተቃዋሚ የሆነ ሀሳብ፣ የተቃውሞ ሀሳብ በማራመዱ ወም የተለየ ስልጣን ወም ማድረግ ስላለው፣ ለምሳሌ ምሁር በመሆኑ ዶክተር በመሆኑ አይደለም ልታሰር አይችልም ልጠየቅ አይችልም። በሀገሩ ስርዓት መሰረት የኢትዮጵያ የተወካዮች ምክር ቤት የህግ አውጭ የበላይ አካል ማለት ነው እንደ አሸባሪ የፈረጃቸው ተቋማት አሉ። ጸረ ሰላም ናቸው ተብሎ የተፈረጁ አካላት አሉ። ከእነሱ አካላት ጋር በቀጥታ ሆነ በተዘዋዋሪ መንገድ የሚያያዙ ተግባራትን የሚፈጽሙ ኃይሎች በህግ መሰረት ይጠይቃሉ የሚያደርገል ስለዚህ ሰዎች ጋዜጠኛ በመሆናቸው የፖለቲካ ሰዎች በመሆናቸውም ተቃዋሚ በመሆናቸውም ተቃዋሚ በማራመዳቸው ሳይሆን ከዚህ በዘለለ በሀገሩ ሕግ ክልክል የሆኑትን ነገሮች በመስራታቸው ነው የሚጠየቁት የሚል ሕግ ነው ያለው። ስለዚህ ይህንንም የጋዜጠኞች ጉዳይ በዚህ ደረጃ ነው የሚታየቁ። በርካታ ግል ጋዜጦች አሉ፣ በርካታ ግል ጋዜጠኞችም አሉ። እነዚህ የተለያየ ሀሳብ ማራመድ ይችላሉ፣ ማራመድ መብትም አላቸው። ነገር ግን ይህን በማራመዳቸው አይደለም የሚጠየቁት ከዚህ ወጣ ባለመልኩ በሀገሩ ሕግ ተቃርኖ ያላቸውን ነገሮች ማቋማት በማራመዳቸው ነው። ቅድም ያልኩት በተወካዮች ምክር ቤት የሀገሪ ሱፕሪም የህግ በላይ እሱ ነው፣ የወጡ ደንቦችን በመተላለፍ ደረጃ ካልሆነ በስተቀረ በጋዜጠኝነት የሚጠየቅ ሰው እንደሌለ ነው። ለዩናይትድ ስቴትስ መንግስት መግለጫ ከኢትዮጵያ መንግስት የሚሰጥ በቀጥታ ምላሽ ይኖራል። ወደ ይህን ፓርቲኩላር ነገር ማንሳት አልችልም፣ ግን እኔ የማነሳው አጠቃላይ ያለውን ፍሬምወርክ ነው እያነሳሁ ነው ያለሁት። ይህንንም የሚመለከተው ክፍል አይደል የህግ ጉዳይ ነው። ኖርማሊ የህግ ተቋም ህግ አስፈጻሚው ከህግ ተርጓሚው እና ከህግ አውጪው የተለያዩ እንትኖች ናቸው ያሉት ስለዚህ በህጉ መሰረት የሚሰራበት ስለሆነ የበለጠ ማብራሪያ በዛ ደረጃ ማግኘት ይችላለ። በተመስገን ደሳለኝ ላይ የተላለፈው ፍርድ በህገ መንግስት የተረጋገጡ መብቶችን በሚጻረር ሁኔታ ነው ሲሉ ጠበቃው አቶ አመሀ መኮንን ለቪኦኤ መግለጫ ሰጥተው ነበር። እሱ በዋና አዘጋጅነት ሲሰራበት በነበረው የፍትህ ጋዜጣ ላይ በራሱ አመንጭነት እና በሌሎች ሰዎች አመንጭነት እንዲታተሙ በተደረጉ ጽሁፎች ብቻ ነው። በነዚህ ጽሁፎችና በጽሁፎች ብቻ ነው። ሌላ ወንጀል ወይም ከሽብርተኝነት ወይም ከሌላ ደረቀ ወንጀል ጋር የተገናኘበት ሁኔታ የለም። አቃቤ ህግ ክስ ሲያቀርብም በማስረጃነት ያቀረበው እነዚሁኑ ጽሁፎችና ጽሑፎቹን ብቻ ነው። በጋዜጠኛ ተመስገን ደሳለኝ ላይ የጥፋተኝነት ብይን መተላለፉም ሆነ የቅጣት ፍርድ መሰጠቱ በመሰረቱ ትክክል ስላልሆነ የቅጣት ማቅለያ ሐሳብ እንደማያቀርቡ የተናገሩት አቶ አመሃ መኮንን ለፍርደኛው ጋዜጠኛ ተመስገን ደሳለኝ ብቻ ሳይሆን ለሌሎችም መብቶች ሲሉ ግን የከፍተኛ ፍርድ ቤቱን ውሳኔ በይግባኝ እንደሚሞግቱ አመልክተዋል። ችሎቱ በተመስገን ላይ ፍርዱን የሰጠው ከተከሰሰባቸው ሦስት ወንጀሎች በመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ጥፋተኛ ነው በሚል ነው። ችሎቱ በተጨማሪም በፍትሕ ጋዜጣ አሳታሚ ማስተዋል የህትመትና ማስታወቂያ ሥራ ድርጅት ላይ የአስር ሺህ ብር ቅጣት መጣሉ ተዘግቧል። ተከታዩ ዘገባችን ደግሞ ፋሽንን ይመለከታል። በዓለም መዲናዎች የፋሽን ሳምንታት በተለያዩ አልባሳትና ጥበቦች ደምቀው መድረካቸውን ህዝቡን ሲያሳዩ ሲቆዩ በደቡብ አፍሪካም እንዲሁም የአጉሪቷን አልባሳት ለትዕይንት አቅርበዋል ትላለች አኒታ ፓውል ከጆሀንስበርግ ያደረሰችንን ቆንጅታ ይይዛለች። ወደ ተከታዩ ዘገባ ስናልፍ ደግሞ ደቡብ አፍሪቃ ውስጥ በተከናወነ የፋሽን ትርኢት ላይ ነው የምናተኩረው። ሄኖክ ያመለጠህ ይመስለኛል። የጆሀንስበርጉ አልፎኛል። ዘንድሮ የፓሪሱ የፋሽን ሳምንት በትዝታ ወደ ኋላ ወስደው የሚያማልሉ ደስ የሚሉ አበቦችና ቅርጾችን የተላበሱ ስራዎችን ሲያሳይ የለንደሩ ደግሞ ዳጎስ ያሉ ብሩህና አትሌቲካዊ ስራዎች በብዛት እንደተስተዋሉበት ነው የተነገረው። ኒውዮርክ የተለያዩ ዳጎስም ቀለልም ያሉ ቅርጻቸውም ድብልቅ ሆነው የተሰናዱ ጨርቆችና አንዱ ባንዱ ላይ ተነባብሮ ቡፍ ያሉ ቀሚሶች የትዕይንቱን ጎዳና ይዘው የተመልካች አይን ሲያሻሙ ተስተውለዋል። በአንጻሩ ተፈጥሮ በአንድ በኩል ፈጣን የከተሞች እድገት ግብ ግብ ላይ ባሉበት በአፍሪካ ደግሞ የፋሽን ሳምንቱ ቦግ ባሉ ቀለማት እና ቅርጽ የተሰሩ ጨርቆች ለጉድ የታዩበት ነበር። እነዚህ የፈጠራ ውጤቶች እንዴት ነው ታዲያ ከመርፌና ክር የተገናኙት? የአሜሪካ ድምጿ አኒታ ፓውል መልሱን ለማግኘት ጆሃንስበርግ ላይ የተካሄደውን የዘንድሮ የመርሴዲስ ቤንዝ ፋሽን ዊክ አፍሪካ ትርኢት ጎብኝታ ነበረ። ሳምንት ለዲዛይነሮች ለቆዩትም ይሁን ለአዲስ መጪዎቹ ስራቸውን በታላላቅ የዓለም ከተሞች የሚያቀርቡበት እድል ይፈጥርላቸዋል። በዚህ ብዙ ቢሊዮን ዶላር በሚንቀሳቀስበት ዓለም አቀፍ ኢንዱስትሪ ውስጥም የፋሽን ሳምንት የገበያው እድል የሚደራበትም ጭምር ነው። እነሆም ሆግራፊካ የደመቀች አዲሷ የፋሽን መናኸሪያ ትሆናለች ብለው አንዳንዶች ተስፋ ጥለዋል። አዲስ ወደ ዲዛይነርነት አለም የገባው ስታይሊስቱ ናፓ ካሊቢ በፋሽን አለም ቢቀናኝ ብለው ራቅ ካለ ስፍራ ከመጡት መካከል አንዱ ነው። እሱ ከአጎራባች ሌሶቶ ነው የመጣው። የራሴን ልብስ ነ የለበስኩት። ለፍቻ ያለሁ ነው የሚባለው በደንብ እንጂ በእርግጥም ግርም የሚል ነው። ይህንን ዝግጅት እወደዋለሁ። በጣም ትልቅ ዝግጅት ነው። በጣም በጣም በጣም በፋሽን ረገድ ወደፊት የተራመደ ቅንብር ነው። ደስ ይላል። ሜሪያን ፌስለር ደግሞ በፋሽን ዓለም የሰነበተች ዲዛይነር ስትሆን ስራዎቿም በብዛት በባህላዊ የአፍሪካ ጨርቆች ላይ ያተኮሩ ናቸው። ትሪሽን ፕሪንት ሪፍሌክት ዴፍኒትሊ ባህላዊ ጥበቦችን በእርግጥም ደግሞ ባህላዊ ቀለማትና ቅርጾችን ነው የማሳየው። አዝወትሬም ዶቃዎችን እጠቀማለሁ። በሙያዬ ይበልጡን አፍሪካ ላይ ነው የማተኩረው። ዘመናዊ የሚያደርገው ግን ያን ባህል እኔ በስራ የምጠቀምበት መንገድ ነው። ሌሎች እንደ ሪች ሚኒሲ ያሉ እያደጉ ያሉ የፋሽን ዲዛይነሮች ደግሞ አዲስ ስልቶች ላይ የሚያተኩሩ በዚያም ላይ አፍሪካዊውን ባህላዊ አለባበስ በዓለም አቀፍ ደረጃ በዘመናዊነት ከገነነው ስልት ጋር አጣምረው ለመስራት የሚሞክሩ ናቸው። ኦት በሚል ስያሜ የራሱን ስራዎች ያቀርበው ሚኒስ ጆሃንስበርግ የሚገኘው መኖሪያ ቤቱን የመኪና ማቆሚያ ወደ ስቱዲዮነት ቀይሮት ነው የሚሰራው። እንደሚመስለኝ መልክ እያያዘ መጥቷል። ስዕሎችና ቅርጾችን ከተለመደው ለየት ባለ መንገድ ማየት ጀምረናል። ምክንያቱም ብዙዎች በአሁኑ ጊዜ የማያቸው ዲዛይነሮች በጣም አፍሪካዊ ባህልን የያዘ ስራ ይሰሩና ምዕራባዊ የፋሽን ስልት ደግሞ ጣል ያረጉበታል። ያ ሲሆን ዘመናዊ መልክ ይሰጠዋል። ታዲያ ሁለቱም ዲዛይነሮች የአፍሪካ ፋሽን ከተቀሩት ለየት ያለና በዚያም ምክንያት አይንን የሚስብ መሆኑን ይስማሙበታል። ጥበባችንን በጣም ግብረገባዊ በሆነ መንገድ ነው የምንይዘው። ጨርቆችን ደግመን በበለጠ አሳምረን እንፈሽናለን። ከተለቃቀሙ ቁርጥራጮች ገጣጥመንም ጨርቁን እንፈጥረዋለን። በዘንድሮ የጆሃንስ በርጉ የመርሴዲስ ቤንዝ የአፍሪካ የፋሽን ሳምንት ከ30 የሚበልጡ ዲዛይነሮች የፈጠራ ስራዎቻቸውን አሳይተዋል። የአፍሪካ ፋሽን ተወዳጅነቱ እያደገ መጥቷል። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። በሶስት ሰዓት ላይ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራለን ከቴሌ ላይ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።